start the conversation with your new audience today. Email sales at sbs.com.au. Hagarinya Report. ኢትዮጵያ በከፍተኛ ደረጃ የምግብ ሸቀጦች የዋጋ ግሽበት ከታየባቸው አምስት የአፍሪካ ሀገራት ውስጥ ተካተተች ኢትዮጵያን ጨምሮ አምስት የአፍሪካ ሀገራት የምግብ ሸቀጦች ዋጋ ግሽበት በከፍተኛ ደረጃ የጨመረባቸው መሆኑን የተባበሩት መንግስታት ድርጅት ባወጣው አዲስ ሪፖርት አስታውቋል። እንደ አውሮፓውያኑ አቆጣጠር በ2024 ከፍተኛ የምግብ የሸቀጦች ዋጋ ግሽበት ከተከሰተባቸው የአፍሪካ ሀገራት መካከል ዚምባብዌ፣ ሴራሊዮን፣ ማላዊ፣ ናይጄሪያና ኢትዮጵያ ከአንድ እስከ አምስተኛ ባለው ደረጃ ውስጥ ተቀምጠዋል። በተቋሙ ጥናት መሰረት በኢትዮጵያ የምግብ ሸቀጦች ግሽበት 29 ነጥብ 4 ደርሷል። በአብዛኛዎቹ ከሳራ በታች ባሉ የአፍሪካ ሀገራት የዋጋ ግሽበቱ በአመዛኙ የቀነሰ መሆኑን ጥናቱ አክሎ ገልጿል። በተቃራኒው በየአመቱ ባለሁለት አሃዝ የምግብ ሸቀጦች የዋጋ ግሽበት በኢትዮጵያ፣ ማላዊ፣ ናይጄሪያ፣ ሴራሊዮንና ዚምባብዌ መታየቱን አመላክቷል። በደረጃ ሰንጠረዡ ጋና፣ አንጎላ፣ ብሩንዲ፣ ጋምቢያና ጊኒ ከስድስተኛ እስከ አስረኛ ደረጃዎች ላይ ተገኝተዋል። ኢትዮጵያ ጾታዊ ጥቃት ፈፃሚዎች ከስራና ከማህበራዊ ግልጋሎቶች እንዲገለሉ የሚያደርግ ምዝገባ ልትጀምር መሆኑ ተገለጸም የኢትዮጵያ መንግስት ጾታዊ ጥቃት ፈጻሚዎች ከስራና ከማህበራዊ ግልጋሎቶች እንዲገለሉ የሚያደርግ ምዝገባ ሊጀምር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴርን ዋቢ በማድረግ ቢቢሲ ዘግቧል። ምዝገባው ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ ያለመ ነው የተባለ ሲሆን በተለይ ወሲባዊ ጥቃቶች ላይ ትኩረት እንደሚያደርግ ተነግሯል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ የሚገኙ ባንኮችን ትልቅ ወይም ላርጅ፣ ሚዲየም መካከለኛና ስሞል ወይም አነስተኛ በሚል ደረጃ መደበም። በዚህም መሰረት በትልቅ ወይም ላርጅ ምድብ ውስጥ የተካተተው የኢትዮጵያ ንግድ ባንክ ብቻ ሲሆን የባንክ ዘርፉ ካካበተው ጠቅላላ ሀብት ውስጥ 49.5 በመቶ እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ 48.7 በመቶ በመያዝ ላርጅ ወይም ትልቅ በሚለው ምድብ ውስጥ ለብቻው ተቀምጧል። በመካከለኛ ወይም ሚዲየም ምድብ ውስጥ የተቃለሉት ባንኮች ደግሞ አዋሽ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ፣ ኦሮሚያ የህብረት ስራ ባንክና ህብረት ባንክ ሲሆኑ ባንኮቹ የባንኩ ዘርፍ ካካበተው ጠቅላላ ሀብት ውስጥ በድምሩ 28 ፐርሰንት እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ ደግሞ 29.4 በመቶውን በመያዛቸው በዚህ ምድብ ውስጥ መካተታቸው ተገልጿል። በአነስተኛ ምድብ የተካተቱት የተቀሩት ባንኮች ደግሞ 24 ሲሆኑ የባንክ ዘርፉ ካካበተው ጠቅላላ ሀብት ውስጥ 22.5 በመቶ እንዲሁም በዘርፉ ከተከማቸው ተቀማጭ ገንዘብ ውስጥ 21.9 በመቶ በመያዝ በዚህ ምድብ ውስጥ ተካተዋል። የባንኮቹ ሀብትና ተቀማጭ ገንዘብ ምጣኔ የተሰላው እንደ አውሮፓውያኑ ዘመን አቆጣጠር ጁን 30 ቀን 2023 ዓ.ም በየ ባንኮቹ የሀብትና የኪሳራ መግለጫ ወይም ባላንስ ሺት ላይ በተደረገ ሪፖርት መሆኑን የብሔራዊ ባንክ መረጃ ያሳያል። ኬንያ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ የሚረዳ ቀጠናዊ የባህር ስምምነት ሀሳብ አቀረበች። ኬንያ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ያረግባል ያለችውን ቀጠናዊ የባህር ላይ ስምምነት ሀሳቧን ያቀረበችው ከሰሞኑ መሆኑን ሮይተርስ ዘግቧል። ኬንያ ከጅቡቲና ከምስራቅ አፍሪካ ልማት በይነመንግስታት መንግስታት ድርጅት ኢጋድ ጋር በመመካከር ያቀረበችው ይህ ስምምነት ወደብ የሌላቸው ሀገራት በንግድ እንዴት ወደብ መጠቀም እንደሚችሉ የሚገዛ መሆኑን የኬንያ የውጭ ጉዳይ ዋና ጸሐፊ ኮሪር ሲንግ አኦይል ለሮይተርስ መናገራቸው ተገልጿል። የቀጠናው ሀገራትን የሚያገና ኛው ኢጋድ የባህር ሀብትን ለመጋራት የሚያስችል ስምምነት መፍጠር እንደሚቻልም የኬንያው የውጭ ጉዳይ ሚኒስትር ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ ከኬንያቻቸው ዊልያም ሩቶ ጋር በኬንያ ዋና ከተማ ናይሮቢ ለውዝግቡ ዲፕሎማሳዊ መፍትሄ ለማምጣት በሚደረገው ጥረት ላይ መወያየታቸውም ተገልጿል። በውይይቱ መጨረሻም ቀጠናው የተረጋጋ እንዲሆን ለማድረግ ከሁሉም አካላት ጋር መገናኘታችንን እንቀጥላለን ሲሉ ሲንጎይ መናገራቸውን ሮይተርስ አክሎ ገልጿል። የናይሮቢ መፍትሄ ተቀባይነት ካገኘ ኢትዮጵያ የተረጋጋና ተገማች የባህር ሀብት ተደራሽነትን ስለሚሰጥ የንግድ ስራዋን ያለምንም እንቅፋት እንድትፈጽምና የሶማሊያን ግዛት አንድነት እንደምታከብርም ገልጸዋል። መንግስት የውጭ ባለሀብቶች በአገር ውስጥ የጅምላ ችርቻሮ ንግድ እንዲሰማሩ የሚፈቅድ የሕግ ማዕቀፍ አጠናቆ ወደ ተግባር ሊገባ መሆኑ ተገለጸም። መመሪያው የውጭ ባለሀብቶችም ሆኑ ኩባንያዎች ከነዳጅና ማዳበሪያ ውጭ በኢትዮጵያ ውስጥ በጅምላ ንግድ ላይ እንዲሰማሩ ይፈቅዳል። በችርቻረው ንግድ የሚሰማሩ የውጭ ባለሀብቶች ሀብቶች በሦስት ዓመታት ውስጥ ትልልቅ የገበያ ማዕከላትን ለመገንባት ግዴታ ውስጥ መግባትና ፈቃድ ለማግኘትም ቢያንስ ሁለቱን የገበያ ማዕከላት መክፈት እንዳለባቸው በመመሪያው ተገልጿል ተብሏል። መንግሥት ይህን እርምጃ የወሰደው ዓለም አቀፍ አበዳሪዎች ለአገሪቱ ድጋፍ እንዲያደርጉ በማሰብ ሊሆን እንደሚችል ዋዜማ ምንጮቹን ጠቅሶ ዘግቧል።